የኢትዮጵያ ተፋላሚ ኃይላትን ለማሸማገል ከሚደረጉ ጥረቶች የቅርብ ጊዜው በአፍሪካ ህብረት በኩል የተነግረው ጥረት ይገኝበታል። ነጻ የሆኑ ዓለም አቀፍ ተቋማት ከሃይማኖት አባቶችና ሽማግሌዎች ጋር ሽምግልናውን ቢያካሄዱት እደግፋለሁ የሚሉት የደህንነትና ፍትህ ለትግራይ ምክትል ፕሬዚደንት ፕሮፌሰር ሙሉጌታ ገብረእግዚአብሔር የአፍሪካ ህብረት ግን የማይመረጥበት ያሏቸው ምክንያቶች ያስረዳሉ። አፍሪካ ህብረት ቀደም ብሎ የወሰደው አቋም በተለይ ጅቡቲ በነበረው ስብሰባ ላይ የአፍሪካ ህብረት መሪው ሙሳ ፋኪ ጦርነቱ ጦርነቱ ነው እያለ የሰላም ማስከበር ስራ ነው ብለው ከኢትዮጵያ መንግስት ጋር ጎን መሰለፋቸው ትዝብት ውስጥ አስገብቷቸዋል እና የህብረቱ ተአማኒነት ችግር ውስጥ ከቶታል ማለት ነው። ከዛ ቀጥሎም በዩናይትድ ኔሽንስ ሴኩሪቲ ካውንስል ሶስት የአፍሪካ ሀገሮች እና አንድ እዚህ ካሪቢያን ውስጥ ያለ ሀገር አፍሪካ ፕላስ ዋን የሚባለው ጥምረት ፈጥረው የአፍሪካ ችግር በአፍሪካውያን ይፈታ የሚል ሀሳብ አቅርበው ግን ደግሞ ነው እንዲሁ ፋቅፋቅ አድርጋ ስታየው ነገርየው ያው የአፍሪካ ዩኒየን መሪው የተናገሩትን ሀሳብ ኦልሞስት የሚያጠናክር ነገር ሲሰሩ ቆይተዋል። ይሁንና ፕሮፌሰር ሙሉጌታ እንደሚሉት የሽምግልና ሀሳብ ይዘው የሚነሱ ወገኖች ወደ ትግራይ ምግብ፣ ስልክ፣ መብራትና የመሳሰሉ መሰረታዊ ጉዳዮች እንዳይገቡ የመታገዱን ጉዳይ ይዘው መነሳት ይገባቸዋል። እነዚህ ሳይስተካከሉ የሰላም ሀሳብ ይዘው መነሳት እንደ እርሳቸው ገለጻ በጣም አስቸጋሪ ነው። ጦርነቱን ጥቅምት 24 2013 ዓ.ም ላይ ማን እንደጀመረው የተረጋገጠ መረጃ የለንም ያሉት ምክትል ፕሬዚደንቱ ለጦርነቱ መንስኤ የሆኑ ጉዳዮች ቀደም ብለው የተጀመሩ እንደሆኑ ያብራራሉ። ጦርነቱ ለማካሄድ የትግራይ መንግስት ለማፍረስ የሚካሄድ ጥረት ለሶስት አመት የዘለቀ በኢትዮጵያ መንግስት፣ በኤርትራ መንግስት እና እዛው አካባቢ ባለ ኃይሎች ኢትዮጵያ መንግስት የሚደግፉ ኃይሎች እየተቀነባበረ ነገር እንደነበረ ግን ጽሁፋችን ላይ ያወጣነው ጀነሲስ ኦፍ ወር ኦን ትግራይ የሚለው እሱን ነው የሚያሳየው። ስለ ጉዳዩ ዶቼ ቨለ ያነጋግራቸው በኢትዮጵያ ጉዳዮች በርካታ መጽሐፎችን የጻፉት በዳይተን ስቴት ዩኒቨርሲቲ ምሁር ዶክተር መሳይ ከበደ በበኩላቸው ጦርነቱን መንግስት በሽብርተኝነት የፈረጀው ህወሓት ወደ ስልጣን ለመመለስ ሲል በግልጽ የጀመረው እንደሆነ ነው የሚናገሩት። ዋና ምክንያቱ እኔ እንደሚመስለኝ የህወሓት ከስልጣን መውረድና ወደ ስልጣን እንደገና ለመመለስ ይዞ የተነሳው አላማ ይመስለኛል። በማንኛውም መንገድ እንደገና ወደ ስልጣን መመለስ አለብኝ ብሎ ቆርጦ የተነሳ ሀይል ይመስለኛል። በዚህም የተነሳ ለሶስት ለአራት አመታት ሲዘጋጅ ነበረ፣ በወያኔ በኩል ጦርነቱ መቼም ጀምረው ነው እንጂ የማይቀር ጦርነት እንደሆነ በእነሱ በኩል ግልጽ ይመስለኛል። ጦርነቱ በድርድር መቆም ይገባዋል የሚሉት ዶክተር መሳይ ነገር ግን ህወሀት ለዚህ የሚመች ድርጅት አይደለም ባይ ናቸውም። ስለሆነም አማራጭ የሰላም ፍላጎት ያለው ተለዋጭ ኃይል መውጣት አለበት። እንግዲህ ድርድር የሚለው አነጋገር እዚህ ትንሽ ይወሳሰባል። በእኔ በኩል የሚታየኝ የትም ሆነ የትም ቆየም አልቆየም ኢትዮጵያ ጦርነቱ ላይ የበላይነት ማግኘት አለባት። ነገር ግን እንዳልኩት ሁሌም ድርድር ላይ መድረስ ስላለብን ለኢትዮጵያ ጥሩ አማራጩ ወያኔን ተክቶ በትግራይ ስም የሚናገረው ትግራይን የሚወክል ሌላ አካል፣ ሌላ ፓርቲ መውጣት አለበት። ይህም ፓርቲ እንዲፈጠር ኢትዮጵያ፣ የኢትዮጵያ መንግስት በጣም መርዳት ማመቻ ስላለበት ልንደራደረው የምንችለው ኃይል። ለዶቼ ቬለ ለተጠናቀረው ዘገባ ታሪኩ ሀይሉ ነኝ ከአትላንታ ጆርጂያም።